ስፖርት፣ ጤና ይስጥልኝ። ትላንት ማለዳ በጃፓን በተደረገው የቶኪዮ ማራቶን ውድድር በሴቶች ኢትዮጵያውያን አትሌቶች የብርና የነሐስ ሜዳሊያ አሸናፊ ሲሆኑ፣ በወንዶች ኬንያውያን አትሌቶች የሁሉም ሜዳሊያ ባለቤት ሆነዋል። በእንግሊዝ ፕሪሚየር ሊግ 26ኛ ጨዋታ ቼልሲን የሚያስቆመው አልተገኘም። በአሊያንዝ አሬና ባየር ሙኒክ ሃምቡርግን ቀልዶበታል። የሚሉትንና ሌሎችም በዛሬው የስፖርት ዝግጅታችን በዝርዝር ይዘን ቀርበናል። አብራችሁን ቆዩ። ትላንት ማለዳ በጃፓን ቶኪዮ በተደረገው የቶኪዮ ማራቶን ውድድር በሴቶች ኢትዮጵያውያን አትሌቶች የብርና የነሐስ ሜዳሊያ አሸናፊ ሆነዋል። ነፋሻማ እንደነበር በተነገረለት የቶኪዮ ማራቶን ውድድር ብርሃኔ ዲባባ ሁለት ሰዓት ከ21 ደቂቃ ከ19 ሰከንድ በመግባት የብር ሜዳሊያ ስትወስድ ሌላዋ ኢትዮጵያዊት አማን ጎበና ሁለት ሰዓት ከ23 ደቂቃ ከ09 ሰከንድ በመግባት የነሐስ ሜዳሊያ ውስዳለች። የርቀቱ አሸናፊ በመሆን የወርቅ ሜዳሊያ አሸናፊ የሆነችው ኬንያዊቷ ሳራ ቼፕቼሪቼር ሁለት ሰዓት ከ19 ደቂቃ ከ47 ሰከንድ በመግባት ብርሃኔን በ92 ሰከንድ ቀድማለች። ከአንድ እስከ ስድስት ያለውን ደረጃ ኬንያውያን አትሌቶች በያዙበት የወንዶች ተመሳሳይ የማራቶን ውድድር ዊልሰን ኪፕሶንግ ሁለት ሰዓት ከ03 ደቂቃ ከ58 ሰከንድ ርቀቱን በመጨረስ ቀዳሚ ሲሆን፣ ኤዲዮን ኬፕ ኬተር ሁለት ሰዓት ከ05 ደቂቃ ከ51 ሰከንድ ዘንድ በመግባት የብር ሜዳሊያ አግኝቷል። ሌላው ኬንያዊ አትሌት ዲክሰን ቹምባ ሁለት ሰዓት ከ06 ደቂቃ ከ25 ሰከንድ በመጨረስ የነሐስ ሜዳሊያውን ወስዷል። ትላንት ከአሜሪካዊ ጸረ አበረታች ንጥረ ነገር ማዕከል ዩኤስ አዳ አፈትልክ የወጣ ነው ሲል የሰንዴ ታይምስ ጋዜጣ በብሪታንያ ባስነበበው ዜና የዓለም ታላላቅ አትሌቶች ዋና አሰልጣኝ አሰልጣኝ አልቤርቶ ሳላዛር አትሌት ሙፋራሃን ጨምሮ ለሌሎች አትሌቶች በተደጋጋሚ አበረታች ንጥረ ነገር ያለ ሕክምና ፍቃድ ለአትሌቶች መስጠቱን ዘግቧል። ይህንን ተከትሎ አትሌት ሙፋራ ማስተባበያ ሰቷል። በዚህ ጉዳይ ላይ መግለጫ መስጠት በጣም አበሳጭቶኛል ያለው የ33 ዓመቱ ትውልድ ሶማሊያዊ አትሌት አበረታች ንጥረ ነገርን በተመለከተ ምንም ህግ ያልተ የተላለፍኩ ንጹህ አትሌት ነኝ። የሰንዴ ታይምስ ጋዜጣ በእኔ ላይ ያለው ምን እንደሆነ ባይገባኝም ስምና ታሪኬ መጠቀሙ ግን ጽሁፉን ተፈላጊ እንደሚያደርግለት ይገባኛል። አላግባብ የኔን ስም ማጥፋቱ ግፍ ነው ሲል መግለጫ ሰጥቷል። በተመሳሳይ የአትሌቲክስ ዜና ሶስት የራሽያ አትሌቶች ወደ ውድድር መመለስ እንደሚችሉ ከዓለም ጸረ አበረታች ንጥረ ነገር ድርጅት ነጻ መሆናቸው ተረጋግጦ ፈቃድ አግኝተዋል። የዓለም አትሌቲክስ ፌዴሬሽን በውድድር ለመካፈል ከ48 የራሽያ አትሌቶች ጥያቄ የቀረበለት ሲሆን ከእነዚህም ውስጥ የስድስቱን ማመልከቻ ውድቅ ማድረጉን ቢያስታውቅም ማንነታቸውን ግን ይፋ አላደረገም። በአፍሪካ እግር ኳስ ከፍተኛ የስራ ኃላፊነት ድርሻ ችኩቻ የገጠሙ ይመስላል ባለፈው ሳምንት የዙምባብዌ እግር ኳስ ማህበር ፕሬዚዳንት ፊሊፕ ቺያንጓ ሀምሳ ስምንተኛ የልደት በዓላቸውን ለማክበር እና የደቡብ አፍሪካ ሀገራት እግር ኳስ ማህበር ፕሬዚዳንት እጩ ሆኖ መመረጣቸውን በማስመልከት ባዘጋጁት ታላቅ ግብዣ ላይ የዓለም እግር ኳስ ማህበር መሪ ጃኒ ኢንፋንቲኖ፣ ጸሐፊዋ ፋትማ ሳሙራ እና የአህጉሩ የስፖርት ባለስልጣናት ተገኝተዋል። ግብዣው የመረጡን ድጋፍ ለማሰባሰብ ሆን ተብሎ የተደረገ ይመስላል መባሉን በዚምባብዌ የዶቼ ቬሌ ወኪል ፕሪቪሌጅ ሙሳቫንሄሪ ገልጿል። በርካታ የአፍሪካ ሀገራት እግር ኳስ አመራሮች በተገኙበት ስብሰባ ላይ ለ29 ዓመታት የአፍሪካ እግር ኳስ ኮንፌዴሬሽንን በመምራት ያገለገሉትን ኢሳያቱ በድጋሚ እንዳይማረጡ ድጋፍ ለማሰባሰብ እየተደረገ ነው በተባለው ግብዣ ላይ የዓለም እግር ኳስ መሪ ጆኒ ኢንፋንቲኖ የኢሳያቱን ከስልጣን መልቀቅና የደቡብ አፍሪካ ሀገራት እጩን ይደግፉ እንደሆነ ለቀረበላቸው ጥያቄ ሲመልሱ በኳስ ዲሞክራሲ ሂደት ላይ ነው ያለ ነው። ማንኛውም የአፍሪካ ኮንፌዴሬሽን አባል የአፍሪካ እግር ኳስ ማህበረሰብ በራሱ ስልጣን ይወስናል። በራሱ የዲሞክራሲ መንገድና አመለካከት የሚወስነው ውሳኔ ትክክለኛ ነው የሚሆነው። ምንም ይሁን ምን በማህበሩ አባላት የተሰጠውን ውሳኔ እደግፋለሁ ሲሉ ተናግረዋል። የናይጄሪያ እግር ኳስ ፌዴሬሽን አሙጃ መልቪን ፒንክ አፍሪካ አሁን ለምትፈልገውና ላለችበት እድገት አይመጥንም ሲሉ የሲያያቱን አመራር ያረጀ መሆኑን ተናግረዋል። የመሸጋገሪያ ድልድይ ያስፈልገናል በቀድሞ ትውልድ አመራርና በአሁኑ ትውልድ መካከል። በሰራሁት ስራ አንዳችም ጸጸት የለብኝም። ለውጥ እንደሚያስፈልገን የሚሰማኝ ካለም እግር ኳስ ማህበር ትርምስ በኋላ ሁሉም አመራር ሄደዋል ሲሉ ተናግረዋል። ኢትዮጵያ የአፍሪካ እግር ኳስ ኮንፌዴሬሽን ካፍ መደበኛ ጠቅላላ ጉባኤ አስተናጋጅ በመሆኗ በእኛ በኩል ያለ ወገንተኝነት የአባል ሀገራቱን ፍላጎት ለማሟላት በዝግጅት ላይ ነን ሲሉ የኢትዮጵያ እግር ኳስ ፌዴሬሽን መሪ አቶ ጁነዲን ባሻ በስልክ ገልጸዋል። አዘጋጅ ብዙ መዘባረቅ ያለበትም ያው እኛ ሁሉም ወደኛ ስለሚመጣ እኛ አሁን ለውጥ ፈላጊም ለውጥ የማይፈልግ ያለ የተለያዩ አሳብ ያለ ሁሉንም አስተናጋኝና ና ዌልካም ነው ማለት ያለብን ና እዚህ ነው። በተረፈ ግን እንደ ምርጫ ያው እኛም የራሳችን በካርድ ሆነ ሲደርስ የምንወስድ ይሆናል። ና የዚምባብዌው እግር ኳስ ማህበር ፕሬዚዳንት ፊሊፕ ቺያንጓ ሀምሳ ስምንተኛ የልደት በዓል ግብዣ ላይ የተገኙት አቶ ጁነዲን ግብዣው የድምፅ ለማሰባሰብ የተደረገ ቢመስልም ከጥቂት አመራሮች በስተቀር ማንም ስለ ምርጫ ያነሳ የለም ብለዋል። ከ60ኛው የካፍ ምስረታ በዓል ጋር ተያይዞ የሚከበረው የአፍሪካ እግር ኳስ ኮንፌዴሬሽን 39ኛ መደበኛ ጠቅላላ ጉባኤ ከሁለት ሳምንት በኋላ በአዲስ አበባ ይካሄዳል። ማንቸስተር ዩናይትድ ትላንት የኤፍኤ ካፕን ዋንጫ ወስዷል። ዩናይትድ የዋንጫው ባለቤት የሆነው ተጋጣሚውን ሳውስሃምፕተንን ሶስት ለሁለት ካሸነፈ በኋላ ነው። ኢብራሃሞቪች በ19ኛውና ሊንጋርድ በ38ኛው ደቂቃ ባገቡት ጎል ማንቸስተሮች ሲመሩ ቆይተው በመጀመሪያ የጨዋታ ጊዜ በተጨመረ የባከነ ሰዓት ጋቢያዲኒ ለሳውስሃምፕተን ባስቆጠረው ጎል ረፍት ወጡ። ከረፍት መልስ በ48ኛው ደቂቃ አሁንም ጣሊያናዊው ጋቢያዲኒ ሳውስሃምፕተንን አቻ አደረገ። ሳውስሃምፕተኖች የተሻሉ በነበሩበት ጨዋታ ዛላቲን ኢፍራሞቪች ጨዋታው ሊጠናቀቅ ጥቂት ደቂቃ ሲቀረው ባስቆጠረው ጎል ማንቸስተር ዩናይትድ አሸናፊ ሆኗል። ወደ ማሸነፍ ልምዳቸው የመጡት ጆሴ ሞሪኞ በመጀመሪያው የጨዋታ ዘመን የዋንጫ ባለቤት በመሆን የመጀመሪያው የማንቸስተር ዩናይትድ አሰልጣኝ ሆነዋል። ቅዳሜ በእንግሊዝ ፕሪምየር ሊግ 26ኛ ጨዋታ ቼልሲን የሚያስቆመው አልተገኘም። ቼልሲ ፕሪምየር ሊጉን በ11 ነጥብ ልዩነት በ63 ነጥብ እየመራ ነው። ክሪስታል ፓላስ ሚድልስ ቦሮን አስተናግዶ 1 ለ0 አሸንፏል። የክሪስታል ፓላስ የቅዳሜ እለት ድል የአምናው ሻምፒዮን ሌስተርን በወራጅ ቀጠና እንዲቀመጥ አስገድዶታል። ዘጠኝ ጨዋታዎችን እጅ ባለመስጠት የተጓዙት ኤቨርተኖች በጉድሰን ፓርክ ስታዲየም ሰንደርላንድን አስተናግደው ሁለት ለዜሮ አሸንፈዋል። ጉዬና ሉካኮ ጎሎቹን በአራተኛው ና በስምንተኛው ደቂቃ አስቆጥረዋል። ዌስት ብሮም ክረፍት በፊት ባስቆጠረው ሁለት ጎሎች ቡርኑማዝን ሁለት ለአንድ አሸንፏል። ሄልሲቲ ከበርንሌይ ዋትፈርድ ከዌስታም በተመሳሳይ አንድ ለአንድ በሆናቸው ውጤት ተለያይቷል። ቶተንሃም ከአውሮፓ ሊግ ሽንፈቱ ትላንት ስቶክን አራት ለዜሮ በማሸነፍ አገግሟል። በዋይት ሀርትሌን ስታዲ ስታዲየም ኬን በ14ተኛው በ34ተኛው ና በ37ተኛው ደቂቃ ጎል በማስቆጠር ሀትሪክ የሰራ ሲሆን አሊ በመጀመሪያው ግማሽ ማለቂያ ተጨማሪ ጎል በማግባት ስቶክ ሲቲን አራት ለዜሮ አሸንፏል። የጀርመን ቡንድስሊጋ አርቱሮ ቪዳል በ17ተኛው ዴቪድ አልባ በ56ተኛው አርየን ሮበን በ87ተኛው አንዳንድ ኪንግስሌ ኮመን በ65ኛው እና በ69ኛው ሁለት ሮበርት ሎቫንዶቭስኪ በፍጹም ቅጣት ምት በ24ተኛው በ42ተኛው እና በዚህ 56ኛው ደቂቃ ሀትሪክ የሰራበት ጨዋታ በአሊያንስ አሬና ባየር ሙኒክ ሀምቡርግን በጎል ናዳ ያተራመሰበት ጨዋታ ነበር። 8 ለ0። ገናናው ባየር ሙኒክ እንደተለመደው በአምስት ነጥብ ቡንደስሊጋውን ይመራል። የሌቫንዶቭስኪ ሶስት ጎሎች የቡንደስሊጋው ኮከብ ጎል አግቢተር ታሰልፎታል። በዚህ ውድድር ዘመን 19 ጎሎች አስመዝግቧል። ባለፈው ሳምንት ቮልቭስበርግን 3 ለ0 የረታው ቦሩሲያ ዶርትመንድ በዚህ ሳምንትም ፍራይበርግን በሜዳው ሶስት ለዜሮ በማሸነፍ በቡንደስሊጋው የደረጃ መሰላል ሶስተኝነቱን የበለጠ አጠናክሮለታል። ዳኛ ቤንጃሚን ብራንድ አራት የቢጫ ካርድ ያሳዩበት የባየር ሊቨርኩሰንና የማይንዝ ጨዋታ በማይንዝ ሁለት ለዜሮ አሸናፊነት ተጠናቋል። አርታ ፍራንክፈርትን ሁለት ለዜሮ በማሸነፍ ነጥብ ብቻ ሳይሆን የቡንደስሊጋውን አምስተኛ ደረጃቸውንም ወስዶባቸዋል። ሊፕዚንግ ኮለንን ሶስት ለአንድ በመርታት የቡንደስሊጋውን የሁለተኛ ደረጃ በ48 ነጥብ ይዟል። ትናንት ቦሩሲያ መሹንግላድባ ኢንጉሽታድን ሁለት ለዜሮ ረጥቷል። ሻልካ ከሆፍናም አንድ ለአንድ በመለያየት ነጥብ ተጋርቶ ወጥቷል። አርብ በስዊዘርላንድ ይፋ በሆነው የአስራ ስድስቱ የአውሮፓ ሻምፒዮንስ ሊግ ክለቦች ድልድል መሰረት ማንቸስተር ዩናይትድ ከሩሲያው ሮስቶቭ ጋር የሚጫወት ሲሆን ሁለቱ የጀርመን ቡድኖች አንድ ላይ ደርሷቸዋል። ሻልካ ከቦሩሲያ መሽንግላድ ባህ ጋር ይጫወታል። ብቸኛው የስፔን ቡድን ሴልታ ቪጎ የራሲያውን ክራስኖዳርን ይገጥማል። ኦሎምፒያኮስ ከቱርኩ ባኬሽታሽ ጋር፣ ኮፕንሃገን ካያክስ፣ ኦሎምፒክ ሊዮኔስ ከጣሊያኑ ሮማ በመጪው ሳምንት ሐሙስ የመጀመሪያ ጨዋታቸውን ያደርጋሉ። በዱባይ ሲካሄድ የቆየው የሴቶች የሜዳ ቴኒስ ውድድር ዩክሬናዊቷ ኤሊና ሳቫቶሊና አሸናፊ ሆናለች። ኤሊና ካሮላይን ዋዛኪን ስድስት ለአራት ስድስት ለሁለት በማሸነፍ የውድድሩን ሽልማት ከማግኘቷን በተጨማሪ የዓለም ምርጥ የሴቶች የሜዳ ቴኒስ ተጫዋች አስረኛ ሆናለች። በዛሬ ያዘጋጀን የስፖርት ዝግጅት ይኸው ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ሳምንት።